ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በየቀኑ ከምሽቱ 3 እስከ 4 ሰዓት በ25 እና በ30 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚያሰማውን ፕሮግራም አሁን ጀመረ። ብዙ የአፍሪቃ ሀገሮች መጪውን የ2015 የሚሊኒየሙን የልማት ግቦች እንደማይመጡ ተገለጸ። እነዚህ ሀገሮች የምርታማነት ውጤታቸውን ወደ ሰብአዊ ልማት ለመለወጥ ስላልቻሉ ለመጪው ዓመት የታቀደው የሚሊኒየም ግብ ያልተሳካበት ምክንያትም ያ ይመስላል። የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ጉዳዮች ኃላፊ ጁኒየር ዴቪስ ናቸው። ይሁንና ኢትዮጵያን ደግሞ ጨምሮ አራት አገሮች ስኬት እንዳሳዩም ተመልክቷል። አበይ ርዕሳችን ዝርዝሩን ይዟል። በዜናችን መካከል ደግሞ አቃቤ ሕግ በዘጠኝ ተጠርጣሪዎች ላይ የስለላ ወንጀል ፈጽመዋል ሲል በፌዴራል ከፍተኛ ፍርድ ቤት ክስ መመስረቱ፣ እንደዚሁም በሕገ ወጥ አዘዋዋሪዎች ተታለው ከሀገር ወጡ የተባሉ ኢትዮጵያውያን ከታንዛኒያ እየተመለሱ መሆናቸውን፣ በግብጽ ተቃውሞ ግጭት መፈጠሩን የሚገልጹ ይገኙበታል። በሁለተኛው ክፍለ ጊዜ ቀደም ሲል ሰሎሞን እንዳሰማው ስደተኞችን የተመለከተው ልዩ ቅንብር ቀዳሚ የሆኑ ይቅርብና አፍሪካ በጋዜጦች እንዲሁም እሰጥ አገባ ይደመጣሉ። እንደምናመሻችሁ ክቡራትና ክቡራን አድማጮች፣ አስተናጋጆቻችሁ ሰሎሞን አባተና እኔም አዲሱ አበበ ነኝ። የሳምንቱ ፕሮዲሰር ደግሞ ንጉሱ ታምሬ ነው። አርብ ህዳር 19 2007 ዓ ም ነው። ዜናውን እናስቀድም። አቃቤ ሕግ በዘጠኝ ተጠርጣሪዎች ላይ የስለላ ወንጀል ፈጽመዋል ሲል በፌዴራል ከፍተኛ ፍርድ ቤት ክስ መሠረተ። ተጠርጣሪዎቹ በተለያየ ደረጃ በኢትዮጵያና በኤርትራ ድንበር አካባቢ ስለሚገኙ ሰራዊትና እንቅስቃሴውን በተመለከተ ለኤርትራ መንግስት መረጃ ሲያቀርቡ ነበር ሲል ከሷል። መለስካቸው አመሃ የክሱን ሂደት ተከታትሎ ቀጣዩን ዘግቧል። ካለፈው ግንቦት ወር 206 ዓ ም ጀምሮ በህግ ቁጥጥር ስር እንደሚገኙ የሚገልጸው የፌዴራሉ አቃቤ ህግ ማመልከቻ ተከሳሾቹ በዋና ወንጀል አድራጊነት ተካፋይ በመሆን በወንጀሉ ድርጊትና በሚሰጠው ውጤትን ሙሉ ተካፋይ በመሆን ድርጊቱን የራሳቸው በማድረግ ከጥቅምት ወር 204 ዓ ም ጀምሮ እጃቸው እስከተያዘበት ድረስ ከኤርትራ መንግስት የመረጃ ሰራተኞች ጋር ምስጢራዊ የሆነ ግንኙነት በመፍጠር ከሚኖሩበት አካባቢ በኢትዮጵያ ድንበር ላይ ስለሚገኘው የመከላከያ ሰራዊት ሁኔታ እንዲሁም ከኤርትራ ወደ ኢትዮጵያ ገብተው በትግራይ ክልል በስደተኛ ካምፕ ስለሚኖሩ ስደተኞች ያለውን እንቅስቃሴ መረጃ በመፍጠትና የክፍያ ገንዘብ በመቀበል ተሳትፈዋል ሲል ይከሳቸዋል በማመልከቻው አቃቤ ህግ እያንዳንዱ ተከሳሽ ፈጽሞታል ያለውን መረጃ የማቀበል ተግባራትም ዘርዝሯል አቃቤ ህግ የከሰሳቸው ዘጠኙ ተጠርጣሪዎች ከሐሰ መስፍን አብደላ ኢብራሂም፣ ልዑል መሐረ፣ ፍሳይ ተክለ፣ ጎይቶም ሂደጎ፣ ጎበዛይ ገብረ ሥላሴ፣ ገብረ ሚካኤል ገብረ ማርያም፣ ብርሃኔ ምራጭ እና ትኩ ንጉሠ የተባሉ ናቸው። ስምንተኛው ተከሳሽ ብርሃኔ ምራጭ ጦር መሳሪያ በመነገድ ወንጀል ተጨማሪ ክስ አቃቢ ህግ መስርቶባቸዋል። ከዘጠኙ ተከሳሾች መካከል የሶስቱ ዜግነት ኤርትራዊ እንደሆነ የክሱ ማመልከቻ ሲያመለክት የአንዱ ብቻ ኢትዮጵያዊ እንደሆነ ያመለክታል። ስለተቀሩት ተከሳሾች ዜግነት የክሱ ማመልከቻው የሚለው ነገር የለም። ተከሳሾቹ ቀደም ሲል በምን ስራ ይተዳደሩ እንደነበረም በክሱ ማመልከቻ የተገለጸ ነገር የለም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በህገ ወጥ አዘዋዋሪዎች ተታለው ከሀገር ከወጡ በኋላ በታንዛኒያ እስር ቤቶች ውስጥ ቆይተው እንደነበር የገለጻቸውን 453 ኢትዮጵያውያን ፍልሰተኞች ወደ ሀገር እየመለሰ እንደሆነ የኢትዮጵያ መንግስት አስታወቀ። ናይሮቢ የሚገኘው የኢትዮጵያ ኤምባሲ ዛሬ ባወጣው መግለጫ የመጀመሪያው ተመላሾች ቡድን አባላት የሆኑ 253 ኢትዮጵያውያን ዛሬ አዲስ አበባ ገብተዋል። ማምሻውን ለቪኦኤ መግለጫ የሰጡት በኬንያ የኢትዮጵያ ኤምባሲ የዳያስፖራ ጉዳዮች ሚኒስትር ካውንስለር አቶ መለስ ዓለም የመመለሱ ስራ የተሰራው ከታንዛኒያ መንግስትና ከዓለም አቀፉ የፍልሰት ጉዳዮች ድርጅት አይኦኤም ጋር በመተባበር መሆኑን ጠቁመዋል። የአሁኖቹ ተመላሾች ዕድሜያቸው ከ15 እስከ 39 ዓመት የሆነ ከደቡብ ኢትዮጵያ ሀዲያና ሆሳና አካባቢ የወጡ እንደነበሩም በመግለጫው ተጠቅሷል። በኬንያ የኢትዮጵያ ኤምባሲው የዳያስፖራ ጉዳዮች ኃላፊ አቶ መለስ ዓለም ከቪኦኤ ጋር ማምሻውን ያደረጉት ቃለ ምልልስ በምሽቱ ዝግጅታችን ይቀርባል። የፈረንሳ ፕሬዚዳንት ፍራንሷ ኦላንድ በጊኒ ጉብኝት እያደረጉ ነው። በኢቦላ ክፉኛ የተጠቃችውንና የወረርሽኙ የግንባር ሀገር የሆነችውን ጊኒን አንድ የምዕራብ አገር መሪ ሲጎበኝ ሚስተር ኦላንድ የመጀመሪያው ናቸው። ፈረንሳዊው ፕሬዚዳንት በጊኒ ቆይታቸው ወቅት ከአገሪቱ መሪዎች ጋር ከሚያደርጓቸው ውይይቶች በተጨማሪ የሕክምና ተቋማትን እንደሚጎብኝና ከኤቦላ ህሙማን ጋርም ከሚሰሩ ባለሙያዎች ጋር እንደሚነጋገሩ ተገልጧል። ፈረንሳይ አፍሪካ ውስጥ ኤቦላን በመከላከሉ ጥረት ውስጥ የቀድሞ ቅኟ በነበረችው ጌኒ ላይ አትኩራ የ125 ሚሊዮን ዶላርስ ድጋፍ እያደረገች እንደምትገኝም ተነግሯል። በሌላ በኩል ደግሞ የኢቦላን ምርመራ ውጤት በ15 ደቂቃዎች ውስጥ በ15 ደቂቃዎች ውስጥ ሊያሳውቅ ይችላል የተባለ ዘዴ ሙከራ እንደሚጀምር ዌልካም ትረስት የሚባል ዓለም አቀፍ የሕክምና ግብረሰናይ ድርጅት ዛሬ አርባ አስታውቋል። ይህ የአሁኑ የምርመራ ዘዴ ውጤታማ ከሆነ እስካሁን ከሚሰራበት ከስድስት ጊዜ እጥፍ በፈጠነ ጊዜ የሚያልቅ እንደሚሆን ተገልጧል። የሚልቅ ይቅርታ መሆኑ ተገልጧል። ሙከራው ተጠናቆ ዘዴው ስራ ላይ ሲውል የኤቦላ ህሙማን ህክምናቸውን እጅግ በፈጠነ ጊዜ እንደሚጀምሩ ያስችላል ተብሏል። ሙከራው በሚጀመርባት ጊኒ ወረርሽኙ ከተቀሰቀሰበት ጊዜ አንስቶ ባለፉት ወራት ውስጥ የአንድ ሺህ ሁለት መቶ ሰዎች ህይወት በኢቦላ ምክንያት ጠፍቷል። በግብፅ የፕሬዚደንት አብዱልፈታህ ኤልሲሲን መንግስት ለመጣል የሚታገሉ እስላማውያን ሰላማዊ ሰልፍ ለማድረግ እየተዘጋጁ ሳሉ ዛሬ በተጣለ አደጋ ሁለት የመንግስት ከፍተኛ መኮንኖች ተገደሉ። የጦሩ መኮንኖች የተገደሉት ከዋና ከተማዪቱ ካይሮ ወጣ ብሎ በስተሰሜን በሚገኝ ስፍራና በከተማዪቱ ውስጥ በተናጠል በተከፈቱ ተኩሶች ሲሆን የጥቃት አድራሾቹ ማንነት አልተገለጸም። ሰልፉ ዛሬ እንዲካሄድ የጠራው አክራሪና ጽንፈኛ ነው የሚባል ሳላፊ ግንባር የሚባለው ቡድን ሲሆን እንቅስቃሴውን የሙስሊም ወጣቶች አመፅ ወይም አብዮት ብሎታል። መኮንኖቹ ከተገደሉ በኋላ ካይሮ ከተማ ውስጥ በተቃዋሚ ሰልፈኞቹ ሙስሊሞችና በፖሊስ መካከል በተፈጠረ ግጭት ሌሎች ሁለት ሰዎች ተገድለዋል። በረብሻው ወቅት አንድ መቶ ሰው መታሰሩ ታውቋል። ናይጄሪያዊቱ ከተማ ካኖ ውስጥ በሚገኘው ማዕከላዊ መስጂድ አጠገብ ቢያንስ ሁለት ፍንዳታዎች ደረሱ። አደጋዎች የተጣሉት ለዛሬው ጁማ ሶላት የአርብ ጸሎት ሙስሊም አማንያኑ በብዛት እንደተሰበሰቡ ነበር። በጣም ብዙ የቆሰለ ሰው ማየታቸውን የተናገሩ የአይን እማኞች የሞቱት የሞቱም ሳይኖሩ እንደማይቀሩ ፍርሃታቸውን ገልጠዋል። አካባቢው በፍንዳታው ምክንያት በከባድ ጢስ የተሞላ ሲሆን የነፍስ አደን ሩጫና ጥረት በሚደረግበት ወቅት ከፖሊስ ተኩስ ይሰማ እንደነበርም አንዳንዶች ይናገራሉ። ጉዳቱን ያደረሰው ማን እንደሆነ፣ የደረሰው ጉዳት ስፋትም ምን አይነት መጠንም እንዳለው ለጊዜው አልተገለጠም። ናሚቢያውያን ፕሬዚደንታቸውንና እንደራሴዎቻቸውን ለመምረጥ ዛሬ ድምፅ ሲሰጡ ውለዋል። በምርጫው ገዢው የደቡብ ምዕራብ ሕዝቦች ድርጅት በምሕፃር ስዋፖ እየተባለ ይታወቃል፣ በስፋት እንደሚያሸንፍ ይጠበቃል። ናሚቢያ ከደቡብ አፍሪካ ነጻነቷን በ1982 ዓመተ ምሕረት በአውሮፓውያን አቆጣጠር ካወጀች ወዲህ ሀገሪቱን የሚያስተዳድረው ስዋፖ ፓርቲ ስልጣኑን በብቸኝነት እንደተቆናጠጠ ነው። የፖለቲካ ትንታኞች ጠቅላይ ሚኒስትር ሃጌ ጌንጎብ የፕሬዚደንታዊ ምርጫውን እንደሚያሸንፉ ተንበየዋል። የወቅቱ ፕሬዚደንት ሄፊኬፑንዬ ፖሃምባ ለሁለት የስልጣን ዘመናት ካገለገሉ በኋላ ለተተካያቸው ቦታቸውን በህገ መንግስቱ መሠረት ያስረክባሉ። ድምፅ ሰጪዎች 96 አባላት ላሉት የሀገሪቱ ፓርላማ ወይም የህዝብ ሸንጎጮዎችን ድምፅ እጩዎችን ለመምረጥ ድምጽ ይሰጣሉ። ናሚቢያ አንድ ነጥብ ሁለት የተመዘገቡ መራጮች ሲኖሯት የዛሬው ምርጫ የተከናወነው በኮምፒውተር በታገዘ የድምፅ አሰጣጥ መንገድ ነው። በተፈጥሮ ሀብት የበለጸገችው የደቡብ ምዕራብ አፍሪካዊቷ ሀገር የተረጋጋ የፖለቲካ ሁኔታ ይታይባታል። አድማጮች ዜና የሚተላለፈው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የሮማው ርዕሰ ሊቃነ ጳጳሳት ከሙስሊም መሪዎች ጋር ያላቸውን ግንኙነት ለማጠናከር እንደሚሰሩ አስታወቁ። አባ ፍራንሲስ ይህን ያስታወቁት ዛሬ የጀመሩትን የሶስት ቀናት ጉብኝት ለማድረግ ቱርክ ሲገቡ ነው። ጳጳሱ ከቱርክ ፕሬዚዳንት ራሴፕ ታይብ ኤርዶካን እና ከኢማሙ መህሜት ጎርሜዝ ጋር በሚያደርጓቸው ውይይቶች ቀዳሚውና ዋናው ጉዳይ የሃይማኖት መቻቻልን በማጠናከር ላይ የሚያተኩሩ እንደሆነ ተገልጧል። ቱርክ አብዛኛው ሕዝቧ የእስልምና እምነት ተከታይ የሆነባት የአውሮፓ አካል መሆኗ ይታወቃል። አባ ፍራንሲስ በቱርክ ጉብኝታቸው ወቅት በእግዚአብሔር ስም የሚካሄዱ የአመፃ አድራጎቶችን በግልጽ እንደሚቃወሙና ለክርስቲያን አማንያን ያላቸውን ስጋትም እንደሚገልጡ የቫቲካን ባለስልጣናት ተናግረዋል። በአፍጋኒስታን ዋና ከተማ ካቡል የባለጸጋ የከተማ ነዋሪዎች ሰፈር በወታደሮች ሲጠበቅ ውሏል ዛሬ። ትናንት የታሊባን አማጽያን ጥቃት ከፈጸሙ ወዲህ ነው ጥበቃው የተጠናከረው። ሐሙስ ምሽት ላይ ወዚር አክባር ካን ሰፈር በፍንዳታዎችና የሩምታ ተኩሶች ሲናወጥ ነው። ያመሸው የዜናው ሰዓት አበቃ። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም ለናይል ሳት እንገኛለን። እያስተናገርናቸው ያለነው አዲሱ አበበና እኔም ሶሎሞን አባተነን። በሕገ ወጥ መንገድ ተታለው ከሀገር ከወጡ ኢትዮጵያውያን ፍልሰተኞች እየተመለሱ እንደሆነ የኢትዮጵያ መንግስት አስታወቀ። እነዚህ ኢትዮጵያውያን ታንዛኒያ ውስጥ አንዳንዶቹ ከአንድ ዓመት የስር ጊዜያቸውን የጨረሱ ናቸው። ሌሎቹ በቁጥጥር ስር ብለው በማቆየ የነበሩ ናቸው። አብዛኞቹ ግን የስር ጊዜያቸውን ሳይጨርሱ ከታንዛኒያ መንግስት ጋር በተደረገ ዲፕሎማሲያዊ የማግባባት ሂደት ምሕረት ተደርጎላቸው ወደ ሀገራቸው እንዲመለሱ የሆኑ ናቸው። አቶ መለስ ዓለም ይባላሉ። የሰማችኋቸው ናይሮቢ በሚገኘው የኬንያ በኬንያ የኢትዮጵያ ኤምባሲ የዳያስፖራ ጉዳዮች ሚኒስትር ካውንስለር ናቸው። ውይይታችን የሁለተኛው አጋማሽ ቀዳሚ ዝግጅት ይሆናል። አሁን ወደ አብይ ርዕስ ተሸጋገርን። በኢኮኖሚ ልማትና በሰብአዊ እድገት ልማት መካከል ልዩነት በመኖሩ አብዛኛዎቹ የአፍሪካ ሀገሮች ለመጪው 2015 ዓ ም የታቀደውን የሚሌኒየም ልማት ግቦች ማሳካት እንደማይችሉ ተገለጠ። ይህ የተገለጠው የተባበሩ መንግስታት ድርጅት በልማት ወደ ኋላ ስለቀሩ ሀገሮች ትናንት ሀሙስ ባቀረበው ዓመታዊ ሪፖርቱ መደምደሚያ ላይ ነው። የተባበረ መንግስታት ድርጅት የአፍሪካ የኢኮኖሚ ኮሚሽን በሚገኝበት በአዲስ አበባ ማርታ ቫንደ ወልፍ ለቪኦኤ ዘግባ ነበር። ትዝታ በላቸው ታቀርበዋለች። ባለፉት አስር ዓመታት አፍሪቃ ውስጥ የኢኮኖሚ እድገት ቢኖርም ብዙዎቹ የአህጉሪቱ አገሮች ግን ለመጪው የአውሮፓውያኑ 2015 የታቀዱትን የሚሊኒየም ልማት ግቦች ማሳካት አልቻሉም። የተባበሩት መንግስታት ድርጅት የአፍሪቃ ኢኮኖሚ ጉዳዮች ኃላፊ ጁኒየር ዴቪስ የአፍሪቃ አገሮች የኢኮኖሚ እድገታቸውን ወደ ሰብአዊ ልማት መለወጥ አልቻሉም ይላሉ። እነዚህ ሀገሮች የምርታማነት ውጤታቸውን ወደ ሰብአዊ ልማት ለመለወጥ ስላልቻሉ ለመጪው ዓመት የታቀደው የሚሊኒየም ግብ ያልተሳካበት ምክንያትም ያ ይመስላል። ዘላቂ የኢኮኖሚ ልማት ከግብ የሚደርሰውም የኢኮኖሚና የሰብአዊ ልማቱን በተቀናጀ መልኩ ማስኬድ ሲቻል ነው። ብዙዎቹ የአፍሪቃ አገሮች ረሃብን ከአህጉሪቱ ለማጥፋት በተያዘው ጥረት አመርቂ ውጤት እንዳላሳዩም በድርጅቱ ዘገባ ላይ ተመልክቷል። ድህነት ደግሞ ልማትንና እድገትን ያደናቅፋል። ሰብአዊ ልማትን እውን ለማድረግም የኢኮኖሚ እድገት እጅግ ወሳኝ ነው። አራት የአፍሪካ ሀገሮች ማለትም ኢትዮጵያ፣ ሩዋንዳ፣ ኡጋንዳና ማላዊ ብቻ ናቸው የልማት ግቦቹን ለማሳካት በቀዳሚነት የሚገኙት። እነዚህ አገሮች ትኩረታቸውን ዘላቂ በሆኑ እንደ መሰረተ ልማት፣ ትምህርት ጤና ጥበቃን በመሳሰሉት ላይ ስላደረጉ ነው እድገት ያሳዩት። የተባበሩት መንግስታት ድርጅት የኢኮኖሚ ጉዳዮች ኃላፊ ጁኒየር ዴቪስ እንደሚሉት ከ2015 በኋላ ያለው የልማት ፕሮግራም ማኅበራዊና ኢኮኖሚያዊ ግቡን ይመታ ዘንድ መልካም አስተዳደር በሌለባቸው እንደ ደቡብ ሱዳን እንደ ኮንጎ ዲሞክራሲያዊት ሪፐብሊክ በመሳሰሉት አገሮች የዓለም አቀፉን ማህበረሰብ እገዛ ይፈልጋል። የገጠር ልማትን በኢንዱስትሪው ዘርፍ ያለውን ምርታማነት የእርሻና የአገልግሎት መስኮችና የመሳሰሉትን ግምት ውስጥ እናስገባለን። ከዚህ ሌላ ትኩረቱ በዘላቂ እድገት ላይ ብቻ ሳይሆን ስራ ፈጣሪ የመሆን ሂደትም እንዲኖረው ያስፈልጋል። እድገቱ በስራ መስክ ሲገለጥ ድህነትን ቀርፎ ዘላቂ ኢኮኖሚን ያጎናጽፋል። አንድ አገር በልማት ወደ ኋላ የቀረ ነው ተብሎ በዚያ ሰንጠረዥ ውስጥ የሚፈረጀው በዓመታዊ በጀቱ አኳያ ሆኖ በኢኮኖሚው አቅምና የሰብአዊ ልማት አመልካቾች በሆኑት በጤና ጥበቃ እንዲሁም በተመጣጠነ የምግብ አቅርቦት ነው። በልማት ወደ ኋላ ከቀሩት የዓለማችን 48 አገሮች መካከል 34ቱ አፍሪቃ ውስጥ ናቸው። ሶስቱ ግን ከዚያ ኋላ ቀርነት ተላቀዋል። እነርሱም ቦትስዋና ኬፕ ቨርዴና ሳሙዋ ናቸው። መጽሔቱ ይቀጥላል። የካሜሩን ባለሥልጣናት ስድስት ጋዜጠኞችን ከሥራቸው አግደዋል። በርካታ ነቀፌታ ያዘሉ የራዲዮና የቴሌቪዥን ፕሮግራሞች እንዲቆሙ ማዘዋል። ሞኪ ኤድዊንኪን ዜካ ከያውንዴ የላከውን ዘገባ ዳነች ሳየት አቅርበዋለች። የካሜሩን ብሔራዊ ኮሚኒኬሽንስ ካውንስል ፓርፌት ኤኢሲ የተባለውን አበይት ነጥቦች የተሰኘውን የቪዥን አራት ቲቪ ፕሮግራም የሚመራውን ጋዜጠኛ ማርቲን በሊንጋ ኤዲቱ የተባሉትን በሀገሪቱ ፕሬዚዳንታዊ ጽህፈት ቤት የሲቪል ካቢኔ ስራ አስኪያጅ የሆኑትን ባለሥልጣን ሰድቧል በሚል ክስ ከስራ አግዷል። ኤርነስት ኦባማ፣ ኤርነስት ቤሊንጋ ና ሮሜዮ እምቢዳ የተባሉ የፕሬዝደንት ፖል ቢያን መንግስት መንቀፍ የሚያዘወትሩ የቪዥን አራት ቲቪ ሠራተኞችም ሙያዊ ሥነ ምግባር አላከበሩም በሚል ክስ ታግደዋል። ኤሪክ ዋሜ የኤኩኖክስ ቴሌቪዥን ጋዜጠኛም የሚያስፈራ ከአካል ጉድለት ጋር የተወለደ ልጅ በቴሌቪዥን አሳይቷል በሚል ማስጠንቀቂያ እንደተሰጠው ታውቋል። አንድ ሌላ ጋዜጠኛም እስከነ ጋዜጣው ታግዷል። የካሜሩን ብሔራዊ ኮሚኒኬሽንስ ካውንስል ተጠባባቂ ፕሬዝደንት ፒተር ኢሶካ ውሳኔው የተወሰደው ድርጅታቸው የሚከራከርለትን ፕረስ ለማፈን አይደለም ብለዋል። ኤክሰስስ እኛም ነጻነት መረን ለቆ በሚሄድበት ወቅት የማገድ መብት አለን። ድርጅቱ በማንም ላይም ቢሆን ውሳኔ ሊወስድ የሚችልበት መብት ሕጉ ላይ ሰፍሯል። የኮሚኒኬሽንስ ካውንስል ሚዲያን የመጨቆን ዓላማ የለውም። የፕሬዝደንት ቢ አስተዳደርም ያሳደረብን ተጽዕኖ የለም ይላሉ ባለሥልጣኑ። እኛ በራሳችን የምንመራ አካል ነን። በእርግጥ የምንሰየመው በሪፐብሊኳ ፕሬዝደንት ነው። ይሁንና አስፈላጊውን ውሳኔ ለመውሰድ በአገሪቱ ርዕሰ ብሔር የተሰጠንን ስልጣን የመጠቀም መብት አለን። ቻርሊ እንዲቺያ የተባለ የካሜሩን ጋዜጠኞች ማህበር ፕሬዝደንት፣ ሚዲያን የመቆጣጠር ሚና ብቻ ሊኖሩ የሚገባው የብሔራዊ ኮሚኒኬሽንስ ካውንስል የሚያሳየው ግትርነት እንዳሳሰበው ገልጿል። ካሜሩን ውስጥ ያለው ችግር ጋዜጠኞቹ የኢንፎርሜሽን ተደራሽነት ስለሌላቸው የግምት ወሬን ለመጠቀም ይገደዳሉ ሲል አስገንዝቧል። ዜናውን የሚሰጡን የማስራብ ያህል ነው። እዚህ ካሜሩን ውስጥ አንድ ሰው ዜና ሲሰጥ የሚፈልገውን አይነት ነው የሚገልጸው። የጋዜጠኞቹ የዜና ምንጭ ግልጽ ካልሆነና ለሕዝቡ ተጠያቂነት ከሌለው በስራችን አልተሳካልንም ማለት ነው ብሔራዊ የኮሚኒኬሽንስ ካውንስል በጋዜጠኞችና በሚዲያ ላይ ጠንከር ያለ አቋም መያዙን የሚወስዳቸው ውሳኔዎች እንደሚያመላክቱ የድንበር አልባ ጋዜጠኞች ቡድን ባለፈው አመት ዘግቦ ነበር። አንድ ወታደራዊ ችሎት ባለፈው ወር ሁለት ጋዜጠኞችን ከስራቸው አግዶ ከሀገሪቱ ውጭ እንዳይጓዙ አዟል። የዜና ትንታኔውን እያደመጣችሁ ነው። የመጨረሻ ውርስ ደግሞ እንሆ ታዋቂው ብሪታንያዊ ሙዚቀኛ በአብ ጌልዶፍ በአውሮፓ አቆጣጠር በ1977 በኢትዮጵያና አሁን ኤርትራ የሆነው ሰሜናዊ ክፍል ተከስቶ በነበረው ድርቅ ለተጠቁ ሰዎች እርዳታ ለማሰባሰብ ያዜማውን ዱ ዳይኖ እስ ክርስማስ የገን ገና መሆኑን ያውቃሉን የተሰኘ ዜማ በድጋሜ ከ30 ዓመታት በኋላ አሳትሟል። በምዕራብ አፍሪካ የተቀሰቀሰውን የኢቦላ በሽታ ለመዋጋት የሚያስችል የገንዘብ እርዳታ ለማሰባሰብ በማሰብ ነው በርካታ እንግሊዛውያን ሙዚቀኞች ይህንን ዜማ እንደገና ያሳተሙት። ሆኖም በሙዚቃ ዝግጅት የሚሰበሰብ የገንዘብ እርዳታ የረጅም ጊዜ አሉታዊ ተጽዕኖ ያመጣል የሚሉና ሌሎች ትችቶችም እየተሰሙበት ይገኛል። ሄንሪ ሪጅዌል ከለንደን ያደረሰንን ዘገባ ዝርዝር ሄኖክ ሰማእግዜር ያቀርባል። ዛሬ 30 ዓመት በኢትዮጵያ ተከስቶ ለነበረው ድርቅ እርዳታ ለማሰባሰብ ያለመው የሙዚቀኞች ቡድን ባንዴድ 14 ሚሊዮን ዶላርስ አሰባስቧል። የዚህ ቡድን መሪ ባብ ጌልዶፍ ይህንን ዜማ እንደገና ለገበያ አቅርበዋል። ይህንን ዱ ዘይ ነው ኢትስ ክሪስትማስ የተሰኘ ዜማ ከቦኖ፣ ዋን ዳይሬክሽን፣ ከኮልድ ፕሌይ ክሪስ ማርቲን እና አንጀሊክ ኪጆ እንዲሁም ከሌሎችም ጋር በመሆን በድጋሚ ተዚሟል። ከዚህ ዜማ ሽያጭ የሚገኘው ገቢ ኢቦላን ለማጥፋት የተያዙ ጥረቶችን ይረዳል የሚል ተስፋ እንዳለው ባብ ጌልዶፍ ገልጾ እስካሁን የተሰባሰበው አለም አቀፍ እርዳታ በቂ እንዳልሆነ ያስረዳል ከዚያ በላይ እንዲያውም ሀያ እጥፍ ያስፈልጋቸዋል ስለዚህ ይህን ዜማ ክፍተቱን ለመሙላት እየተጠቀምንበት ነው ፈረንሳይና ጀርመን ውስጥ የእርዳታ ማሰባሰቢያ ዝግጅቶችን እናቀርባለን ዜማው በብሪታንያ የሙዚቃ ሰንጠረዦች ቁጥር አንድ ሆኗል። የኤንኤምኢ መጽሔት አዘጋጅ ክሬግ ኮክራን ዜማው ከ30 ዓመት በኋላ በሚሊዮኖች ሰዎች እየተደመጠ ነው ይላል። ሙዚቃ የምናዳምጥበት መንገድ በእጅጉ ተለውጧል። ስለዚህ ይሄ የባንድ እርዳታ ዜማ በተለያዩ ብዙሃን ማህደሮች ሊገኝ ይችላል። በሌላ በኩል እንደዚህ አይነት የሙዚቃ ባንድ የሚሰበስባቸው እርዳታዎች ጊዜያቸው አልፏል የሚሉ ትችቶች በመሰማት ላይ ናቸው። ኢትዮጵያዊ የሙዚቃ መምህር እዝራ አባተ ዱ ዴ ነው ኢስ ክሪስትማስ እኔ የበልጥ አይነት ስሜት ይታይበታል ይላል። ኢትዮጵያ ክርስትናን በመጀመሪያው ምታም የተቀበለች አገር ናት። አሁን የገና ባህል እንደሆነ እናውቃለን። አፍሪካን እንደ አንድ ወጥ አገር መመልከት የተሳሳተ ነው። አፍሪካ አህጉር እንጂ አገር አይደለችም። አፍሪካውያን ሙዚቀኞች ደግሞ በበኩላቸው አፍሪካ ኢቦላን እናቁም፣ አፍሪካ ስቶፕ ኢቦላ የተሰኘ ዜማ ቀንቅነዋል። ታዋቂው አፍሪካዊ ሙዚቀኛ ሳሊፍ ኬታና ሞሪ ካንቴ እንዲሁም ሌሎች ተሳትፈውበታል። የዚህ ዜማ ገቢ ደግሞ ለድንበር የለሹ የሐኪሞች ቡድን የሚውል ነው። በዚህ ዜማ ከተካፈሉት መካከል ሴኔጋላዊው የራፕ ሙዚቃ ዘራፍ ባይ ዲዲየር አዋዲ የባንድ እርዳታ ዜማ ከ30 ዓመት በኋላ መታተሙን ይተቻል። ኤንጀል አፍሪካ ውስጥ ችግር ሲገጥመን ቦብ ጌልዶፍ ከተፍ ይላል። ነገሩ አፍሪካን ላድን ከሰማይ እየወረድኩ መልአክ ነኝ መሆኑ ነው። በተለያዩ የመገናኛ ብዙሃን አፍሪካውያን ጽሁፎችን አስፍረዋል። በእነዚህም ም ጽሁፎች ታዲያ ምዕራባውያን አፍሪካን እናድን በማለት የስብዕና ላዕላይነት እንዲሰማቸው የሚያደርጉና ከእርዳታው የሚገኘው ጥቅም ደግሞ ያለፈ የረጅም ጊዜ ዘላቂ ጠባሳ የሚያስከትል ነው ሲሉ ተችተዋል። አፍሪካውያን በአሁኑ ወቅት ለውጥ የሚያመጡ ልምዶችና እውቀቶችን በማካበት በባለሙያዎቻቸው ችግሮቻቸውን እየፈቱ መሆናቸውን በመጥቀስ አፍሪካ ግጭት፣ ድህነት፣ በሽታ እንዲሁም ሌሎች በጎ ያልሆኑ ነገሮች የሰፈኑባት አህጉር እንደሆነች መጥቀስ ጉዳታቸው ሰፊ እንደሆነ በጽሁፎቹ ገልጸዋል። አድማጮች፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። የዜናና የዜና ትንታኔውን አደመጥን። አሁን ደግሞ ወደ እናንተ አስተያየት እናልፋለን። በነጻው ስልክ 202259942 የውስጥ መስመር 14 ከደረሱን መካከል ለአሁኑ እነዚህ መርጠናል። ቀናስትልን ቪዎች ሰላምታ አቀርባለሁ። ስሞን የተባለ የዘወትር አድማጫችሁና አስተያየት ሰጪ ዛሬ በአምስት ጋጦ ወጦች የተደፈረችዋን ሀናን በተመለከተ አስተያየት ሲሰጥ ሰምቼዋለሁ። ነገሩ እጅግ አሳዛኝና በጣም በጣም አሰቃቂ መሆኑ እርግጠኛ ቢሆንም ነገር ግን እንደ ስሞን ያሉ ተቃዋሚዎች ይሄንን መንግስት ከመተቸት እንደ ስበብ እንደ ምክንያት አድርገው ሲጠቅሱት ይሰማል። ና ሪወት እነስክንድርን ከዚህ ጋር አገናኝቶ ይሄንን ይሄንን ስላረገ መንግስት እነሱ ደግሞ በተራቸው ይሄን አድርገዋል ብሎ ማለት የመጨረሻ ግብዝነት ነው እና ቤትም አለም ሊፈጸም የሚችል ነው። እና እንዲህ አይነቱን እያሳበቡ መንግስትን ለመቆንጠጥ ና ለመገሰጽ መሞከር የማያያዘውን ነገር ማያያዝ መሞከር ነው። መንግስት በዚህ ሁኔታ ከማናችንም የበለጠ አሳስቦትን ቡና አበሳይቶች እርምጃ ወስዷል። ሰዎቹም በቁጥጥር ስር ውለዋል። መንግስት ማድረግ የሚችለው ይህንን ብቻ ነው። እያንዳንዱን ባድ አፕል መቆጣጠር አይቻልም። በየትም ዓለም አልተቻለም። ይህኛ መንግስትም አይችልም። ስለዚህ ከዛ አኳያ እንዲታይ ነው። ዝም ብሎ በሰበብ አስባቡ መንግስትን ለመጎነጥ ተብሎ የማይጠቀሰው ማጣቀስ ተገቢነት የሌለውና ስርዓት የሌለው ነገር ነውና ከዚህ አስተያየት ሊቆጠቡ ጥሩ ነው። ሄሎ ቪዎች፣ ማርታ ዳንኤል እባላለሁ። በሀና ላላንጎ ላይ ጥቂት አስተያየት ለመስጠት ነው። ምናልባት እባካችሁን ይህን ነገር ሚዲያ ላይ ያቅርቡልኝ። ለቤተሰቦቿ ለዘመዶቿ ይጠቅም ይሆናል፣ ደሞም ይጠቅማልን። የሀና ላላንጎ ነገር የሚያሳዝን ነገር ነው። ከመቼ ወዲያ ነው ቤት ሀገር ነው? ፖሊስ መረጃ እንስጥ እንጠቁም ሲባል አልተማመንባቸውም ብለው የሚሉት ከመቼ ወዲያ ነው? መረጃ ተገኝቶ አልተማመንባቸውም ተብለው የሚባሉ በትክክል የተያዙት፣ አዎ ደፈሯት ናቸው፣ ሌሎችም አሉ እና የአባትየውንም ድምጽ ሰምተናል። እዛ ግቢ ውስጥ በሙሉ የሚጠ ጠየቁ ናቸው። ይሄ እኮ ቀላል ነገር አይደለም። በሁሉም ላይ ሊደርስ የሚችል ነገር ነው፣ መታየት አለበት። እነዛ ጊቢ ውስጥ ይህ ሁሉ ሲሆን ያዩት ሁሉ መጠየቅ አለባቸው። በጣም የሚያሳዝን ችል እኮ ማአት ማአት ወንጀል የተደረገባት ሕፃን ልጅ ነች። ተደፈረች፣ ታገተች፣ ተሰቃየች፣ በበሽታ ህይወቱ አለፈ። አምስት ስድስት ወንጀል ነው በአንድ ሕፃን ልጅ ነች። ስለዚህ ፖሊሶቹ ራሳቸው ፖሊስ ያስፈልጋቸዋል። ሌሎች አሉ ሲባል መጠቆም ይችላል። ብዙ አሉ አሉ። የደፈሯት ሁሉ እዛው አሉ፣ ሰፈር ውስጥ። ይሄ ነው እንግዲህ ህግ ማለት ይሄ ነው። የሚያሳዝን ነገር ነው እጅግ በቃ በሚያሳዝን ነገር የሆስፒታሉም ነገር የሚያሳዝን ነገር፣ አደገ እየተባለ የሚወራ ነገር እንደዚህ አይነት ነገር የሕክምና አጥራት እስክት መሞት የሌለባት አስተያየት የላካችሁልን አድማጮቻችን እናመሰግናለን። በተዘዋዋሪ ክፍያው የነጻ የስልክ መስመራችን 2022059942 የውስጥ መስመር 14 አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት መስጠታችሁን ቀጥሉ፣ እናበረታታለን። በኢሜልም መጠቀም ትችላላችሁ። አድራሻው ሆን አት ቪኦኤ ኒውስ ዳትካም ነው አድራሻውን የምንገልጠው በኢሜል ወይ በስልክም እንድት አስተያየት አስተያየት እንድትሰጡን ነው ሰለሞን። ከዛ በተረፈ አዎ ከዛ በተረፈ ደግሞ በፌስቡክም አድማጮቻችን ገብተው መወያየት ይችላሉ፣ መሳተፍ ይችላሉ። ጥያቄዎች ይነሳሉ፣ መነጋገሪያ መነጋገር ይችላሉ። እንደዚሁም ደግሞ የቪኦኤን አፕ በነጻ ጭነው አድማጮች በአይፎኖቻቸው ወይም በታብሌቶቻቸው ላይ ጭነው ማዳመጥ ይችላሉ። ለአፕል ወይም ለአይኦኤስ ተጠቃሚዎች ከአፕስቶር ወይም ደግሞ ለአንድሮይድ ተጠቃሚዎች ደግሞ በጉግል ፕሌይ ወይም ፕሌይ ስቶር ላይ ይገኛሉ። አፖቻችን በነፃ ተጠቀሙ። ቀለል ይላል። ቪኤን ለማግኘት ያለው መስመር እንዳልከው፣ ወደ ዜማችን ቴክኒክ ዝርዝር አንተ ስታስተናግድ ብቻ ነው የምንሰማው። ጥሩ ነው ማለት ነው። ሙዚቃ እንስማ ብዬ እንቀጥላ ኃይለ ኢየሱስ ግርማን ነው ንጉሱ የመረጠልን

I think my sister, you the

ኢትዮጵያና አካባቢዋ ከምሽቱ ሶስት ሰዓት ከ31 ዜኛ ጋር ደግሞ ከቀኑ ሰባት ሰዓት ተኩል ነው። ሰለሞን አባተ ዋና ዋና ዜና ያሰማናል። አቃቢ ሕግ በዘጠኝ ተጠርጣሪዎች ላይ የስለላ ወንጀል ፈጽመዋል ሲል በፌዴራሉ ከፍተኛ ፍርድ ቤት ክስ መስርቷል። ተጠርጣሪዎቹ በተለያየ ደረጃ በኢትዮጵያና በኤርትራ ድንበር አካባቢ ስለሚገኙ ወታደራዊ እንቅስቃሴዎች ለኤርትራ መንግስት መረጃ ሲያቀብሉ ነበር የሚል ውንጀላ ነው የቀረበባቸው። በህገ ወጥ አዘዋዋሪዎች ተታለው ከሀገር ከወጡ በኋላ ታንዛኒያ እስር ቤቶች ውስጥ ቆይተው እንደነበር የገለጻቸውን 453 ኢትዮጵያውያን ፍልሰተኞች ወደ ሀገር እየመለሰ እንደሆነ የኢትዮጵያ መንግስት አስታወቀ። የመጀመሪያዎቹ ተመላሾች 255ቱ ዛሬ አዲስ አበባ ገብተዋል። የፈረንሳይ ፕሬዚደንት ፍራንሷ ኦላንድ በጊኒ ጉብኝት እያደረጉ ነው። በኢቦላ ክፉኛ የተጠቃችውንና የወረርሽኙ የግንባር ሀገር የሆነችውን ጊኒን አንድ የምዕራብ ሀገር መሪ ሲጎበኝ ሚስተር የመጀመሪያው ናቸው። በግብፅ የፕሬዚደንት አብዱልፈታህ ኤልሲሲን መንግስት ለመጣል የሚታገሉ እስላማውያን ሰላማዊ ሰልፍ ለማድረግ እየተዘጋጁ ሳሉ በተጣለ አደጋ ሁለት የመንግስት ከፍተኛ መኮንኖች ተገድለዋል። መኮንኖቹ ከተገደሉ በኋላ ካይሮ ከተማ ውስጥ ተቃዋሚ ሰልፈኞችና በፖሊስ መካከል በተፈጠረ ግጭት ሌሎች ሁለት ሰዎች ተገድለዋል። አርዕስተ ዜናውን ሰማን። አመሰግናለሁ ሰለሞን። አድማጮች፣ ሁለተኛው የፕሮግራም አጋማሽ ሲቀጥል በህገወጥ መንገድ ተታለው ከኢትዮጵያ የወጡ ፍልሰተኞች እየተመለከተውን ልዩ ቅንብር እናቀርባለን። ቀደም ሲል እንደገለጽነው በህገወጥ መንገድ ተታለው ከሀገር ከወጡ በኋላ በታንዛኒያ እስር ቤቶች ውስጥ የቆይተው እንደነበር የገለጻቸውን 435 ኢትዮጵያውያን ፍልሰተኞች ወደ ሀገር እየመለሰ እንደሆነ የኢትዮጵያ መንግስት አስታውቋል። ናይሮቢ በሚገኘው በኬንያ የኢትዮጵያ ኤምባሲ የዲያስፖራ ጉዳዮች ኃላፊ ማምሻውን ለቪኦኤ በሰጡት መግለጫ መሰረት የመጀመሪያው ቡድን አባላት የሆኑ 253። ይቅርታ ተመላሾች ዛሬ ከቅጥር በኋላ አዲስ አበባ ገብተዋል። ናይሮቢ የሚገኙትን የኢትዮጵያ ዲፕሎማት ያነጋገር ከዋንተና ሰሎሞን ወደ ውይይታቸው ጤና ይስጥልኝ አቶ መለስ። እንደምናመሹ፣ ጤና ስጥልኝ አቶ ሰለሞን። አድማጮቻችንን ለማስታወስ ያህል ሙሉ ስሞንና ኃላፊነትዎን ቢነግሩኝ። መለስ አለም ፈክ ይባላል ሰው በኬንያ የፌዴራል ዩኒቨርሲቲ የዳያስፖራ ዘርፍ ኃላፊ ነኝ። ሚኒስትር ካውንስለር አቶ መለስ፣ የኢትዮጵያ ኤምባሲ ኬንያ የሚገኘው ከታንዜኒያ መንግስት ጋር በመሆን የተወሰኑ ኢትዮጵያውያንን በስደት ላይ የነበሩ ወይም ጉዞ ላይ የነበሩ ወደ ኢትዮጵያ እየመለሰ እንደሆነ መግለጫ አውጥቷል። ኤምባሲ እና እሱን በተመለከተ አጠር ያለ ማብራሪያ ይስጡኝ እስቲ። እንግዲህ በህገወጥ አዘዋዋሪ ተታለው በተለያዩ የታንዛኒያ እስር ቤቶች የቆዩ አራት መቶ ሀምሳ ሶስት ኢትዮጵያውያን ወደ ሀገራቸው መመለስ ተጀምሯል። በዚህም መሰረት በዛሬ ሁለት ሁለት መቶ ሀምሳ ሶስት የሚሆኑ ኢትዮጵያውያን አዲስ አበባ ይገባሉ ተብሎ ይጠበቃል። ኢትዮጵያውያኑን ወደ ሀገራቸው በሚመመለስ ሂደት የ የፌዴሬ ውጭ ጉዳይ ሚኒስቴር መስሪያ ቤት የታንዛኒያ ሀገር ውስጥ ጉዳይ ሚኒስቴር፣ በታንዛኒያ ና አዲስ አበባ የሚገኙ የዓለም አቀፉ የስደተኞች ኮሚሽን ወይም በምህጻረ ቃል አይ ወይም ጽህፈት ቤት አማካኝነት በተደረገ ጥረት የሚካሄድ ነው። ሚስዮናችን ማለትም በኬንያ ፌዴሬ ኤምባሲ ወደ ታንዛኒያ በመሄድ የማጣራት ና የጉዞ ሰነድ ዝግጅት አድርጎ እሱን አከናውኗል። እነዚህ ኢትዮጵያውያን ታንዛኒያ ውስጥ አንዳንዶቹ ከአንድ አመት የስር ጊዜያቸውን የጨረሱ ናቸው። ሌሎቹ በቁጥጥር ስር ብለው በማቆያ የነበሩ ናቸው። አብዛኞቹ ግን የስር ጊዜያቸው ሳይጨርሱ ከታንዛኒያ መንግስት ጋር በተደረገ ዲፕሎማሲያዊ የማግባባት ሂደት ምህረት ተደርጎላቸው ወደ ሀገራቸው እንዲመለሱ የሆኑ ናቸው። እድሜያቸው ከአስራ አምስት እስከ ሰላሳ ዘጠኝ ዓመት አካባቢ የሆኑት እነዚህ ወገኖቻችን በአብዛኛው ከደቡብ ኢትዮጵያ አካባቢ ተታልሎ የሄዱ ናቸው። ብዙ እንግልስ ደርስተዋል። አሁን ወደ ሀገራቸው የሚመለሱበት ሁኔታ የትኔታቸው መንግስት ለጉዳዩ በሰጠው ትኩረት ነው ለማለት ነው። ማጣራት ማለት ምን ማለት ነው? ምንድን ነው ያጣራችሁት ሄዳችሁ? የታንዛኒያ መንግስት የተለያየ ሀገር ስደተኞችን ይይዛል። የኢትዮጵያ አሉ፣ የኬንያ ያሉ፣ የኤርትራ አሉ፣ የሶማሌ አሉ። ወደ ሀገር ቤት ስታስገባ መጀመሪያ ኢትዮጵያዊ መሆናቸውን ለማረጋገጥ የማጣራት ስራ ሰራ። ይሄ አንደኛ፣ የሌላ ሀገር ዜጋ በስተት ወደ ሀገር ታስገባ። ሁለተኛ ከዘጠጣም ጋር ተያያዘ ኢንትሪ ፖይንት መግቢያ በር ከመሆኑ አንጻር ዜግነት የማጣራት አይቀደም። እኛ በደረስነው መደምደሚያ መሰረት እነዚህ አራት መቶ ሀምሳ ሶስት ኢትዮጵያውያን በሙሉ ኢትዮጵያውያን መሆናቸውን አረጋግጠናል። ለመሆኑ የኢትዮጵያ መንግስት እንዴት ነው ዚህ ጉዳይ የገባው ሰዎቹ የወጡት ከኢትዮጵያ ነው የተገኙት የተያዙት ታንዛኒያ ውስጥ ነው። በጥያቄ ነው ወይስ እንዴት እናንተ ልትገቡ ቻላችሁ? ወደ ጉዳዩ እንግዲህ ምንድነው ናይሮቢ የሚገኘው የኢፌዴሪ ኤምባሲ ከሰጠው ተልዕኮ አንጻር ዋነኛው በተወክለባቸው ሀገሮች የሚገኙ ዜጎችን ደህንነት መጠበቅ ዋነኛው ኃላፊነቱ ነው። በዚህም መሰረት ኬንያ፣ ታንዛኒያ፣ ማላዊ መንግስታት ጋር የሰምጠ ግንኙነት አለን እና በዲፕሎማቲክ ቻነል መልዕክት እንለዋወጣለን። በዚህም መሰረት በእነዚህ ሀገሮች ያሉ ወገኖቻችን ካሉ በየጊዜው የማጣራት ስራ እናካሄዳለን። ስለዚህ ከታንዛኒያ መንግስት የሀገር ጉዳይ ሚኒስትር ዘርፍን መረጃ መሰረት አድርገን ወደ አካባቢው ኦፊሰሮችን አሰማርተን በአጋጣሚ ወደዚህ ታንዛኒያ አካባቢ ከሄዱት ኦፊሰሮች አንደኛው የነበሩ በዛ መሰረት የሚከናወን ነው። ጥያቄህን በደንብ ሰምቸው ከሆነ እና እናንተናችሁ ናችሁ ጥያቄውን ያነሳችሁት ወይስ የታንዛኒያ መንግስት ነው ወይስ አይኦኤም ነው ማን ነው ያነሳው? የኢትዮጵያ መንግስት ወደዚህ ጉዳይ ገብቶ ተሳታፊ እንዲሆን በማጣራቱ ሂደት ውስጥ እና በመመለሱ ሂደት ውስጥ ይሄኛው በሁለቱ መንግስታት በነገራችን ላይ የናይሮቢ ኤምባሲ የታንዛኒያን ይሸፍናል። ስለዚህ ከታንዛኒያ መንግስት ጋር ባለን የእለት ተእለት የዲፕሎማሲያዊ ግንኙነት የምናገኘው መረጃ ነው። እሱን መረጃ አድርገን ሁለቱ መንግስታት የአይኦኤም የስደተኞች ጉዳይ ስለሚመለከተው በዛ መሰረት የተካሄደ ስምሪት ነው። ለመሆኑ በፈቃደኝነት ነው እነዚህ አራት መቶ ሀምሳ ሶስት ሰዎች እየተመለሱ ያሉት ወደ ሀገራቸው? የመጀመሪያው እንግዲህ መመዘኛው አይኦኤም ወደዚህ ተግባር ከመግባት በፊት የወገኖቻችንን ፍቃድ ይጠየቃል። ለግንዛቤ ረዳህ ዘንድ እነዚህ ሰዎች ሀገራችን ከወጡ ከሶስት ወር እስከ ስድስት ወር በእንግሊዝ የነበሩ ብዙ አካላዊ ጉስቁልና የደረሱት ናቸው። ከሕገወጥ አዘዋዋሪዎች ጋር በነበራቸው ግንኙነት የተነገራቸው ህብስተ መና ከሰማይ ይወርዳል የሚለው ነገር የማይጨበጥ መሆኑን ከተረዱ በኋላ ወደ ሀገራቸው በሚፈለገው በሚፈለገው መንገድ መመለስ የሚፈልጉ ዜጎች ናቸው። ቀላል አይደለም። ሲነሱም የከፈሉት ገንዘብ ከሀምሳ ሺህ እስከ ሰባ ሺህ ብር የሚደርስ ገንዘብ ነው። እየከፈሉ ወጥተዋል የሚለው የኢትዮጵያ ኤምባሲ የናይሮቢ ሪፖርት። እንግዲህ ከወገኖቻችን ጋር ባደረግነው የሀሳብ ልውውጥ መረዳት የሚቻለው ከሀምሳ ሺህ እስከ ሰባ ሺ የሚሆን ገንዘብ ጉዞ አውጥተዋል፣ ግን የጠበቁትን ያህል አላገኙም። በተቃራኒው ከባድ ከባድ ፈተና ነው የገጠማቸው። በህይወታቸውን ያጡ ሰዎች ሁሉ እኮ አሉ። ስለዚህ ይሄን ያለው በመግለጫው ላይ አቶ መለስ፣ እነዚህ ከደቡብ ኢትዮጵያ በአብዛኛው ያሉኝ ከሀዲያ ና ከሆሳዕና አካባቢ የወጡ ኢትዮጵያውያን ናቸው። ከአስራ አምስት እስከ ሰላሳ ዘጠኝ የሚደርስ እድሜ ላይ ያሉ ሰዎች ናቸው። ና ምንድን ነው እንደዚህ አይነት ሁኔታ የተፈጠረው? ካደረጋችሁት ማጣራት የምታውቁት ካለ ለምን ደቡብ ኢትዮጵያ፣ ለምን ሀዲያ እና ሆሳ አካባቢ ያሉ ናቸው እነዚህ ሰዎች እንደዚህ ወጡት፣ ወይስ እናንተ ያተኮራችሁት እነሱ ላይ ነው? እንግዲህ በአጋጣሚ የኢትዮጵያ ኤምባሲ ናይሮቢ የሚሸፍነው ወደዚህ ኬንያ፣ ማላዊ፣ ታንዛኒያ አካባቢ ነው። በአጋጣሚ ከወጣቶቹ ጋር ባደረግነው ውይይት ቀደም ሲልም በመረጃ ደረጃ ካለው ነገር ምንድን ነው በርካታ የአካባቢው ተወላጆች የዛ አካባቢ ተወላጆች በአስራ ዘጠኝ ዘጠናዎቹ መጀመሪያ አካባቢ ወደ ደቡብ አፍሪካ በተለያየ መንገድ በመሄድ ሀብት አፍርተዋል። አንዳንዶቹም ወደ ሀገር ቤት ገንዘብ ልከው በውስን ደረጃ ውስን ደረጃ ነው የሚባል ሁኔታ አንዳንድ ሊታዩ የሚችሉ ለውጦችን አሳይተዋል። ስለዚህ እሱን በማየት የመማለል ይታያል። ይህን ያማንላቸው ይመስላለን። ከዛ በተረፈ ግን ለልጆቹ የሚነገራቸው ነገር ደቡብ አፍሪካ እናደርሳቸዋለን ይባል እንጂ አብዛኛዎቹ የኬንያን ድንበር ከረገጡ በኋላ ፓስፖርታቸው ተወስዶ የመጓጓዣ ሰነዳቸው ተወስዶ በረሃ ላይ የሚጣሉ ናት ናቸው። አቶ መለስ ከዚህ በፊት ያነጋገር ናቸው። ኬንያም ዩጋንዳም ያሉ አንዳንድ ኢትዮጵያውያን ስደተኞች የኢትዮጵያ ኤምባሲ፣ በተለይ የኢትዮጵያ መንግስት በፖለቲካ ጉዳይ የሚፈልጋቸውን ሰዎች ወይም በማንኛውም ምክንያት የሚፈልጋቸውን ሰዎች አፍነው ለመውሰድ ጉዳይ ነው የሚተባበረው። ለእኛ ብዙ እገዛ አያደርግልንም። የሚመለሱ ሰዎች በፍቃዳቸው አይደለም የሚመለሱት፣ እየታፈኑ እየተገደዱ በኃይል ነው የሚመለሱት እያሉ ሲከሱ ይሰማል። ይህንን አስተላልፈናል። እኛም በብዙ ጊዜያት በተደጋጋሚ በሬዲዮ ጣቢያችን፣ ይሄ አቶ ሰለሞን ያነሳው ነገር ተረት ተረት ነው። ጥሩ ደራሲ የጻፈው ተረት ተረት ነው። የኢትዮጵያ መንግስት በፖለቲካ አመለካከቱ ምክንያት የሚያስረው የሚያንገላታው ለስደት የተዳረገው ነው፣ የሚያፈንበት ምንም ምክንያት የለም። እነዚህ ሰዎች በህገወጥ አዘዋዋሪዎች ተታለው ለዚህ በመዳረጋቸው ከፍተኛ ጉዳት የደረሰባቸው ናቸው። የኢትዮጵያ መንግስት ለዜጎቹ ደህንነት የሚጠነቀቅ ስለሆነ ከፍተኛ ወጪ አሁን አራት መቶ ሀምሳ ሶስት ሰው ወደ ሀገር ቤት ለመመለስ ሚሊዮኖች የሚወጡ ሚሊዮን ይህንን ወጪ አድርጎ የዜጎቹን ደህንነት ለመጠበቅ እርምጃ የወሰደ መንግስት ነው ይህንን በማድረጉ ሊመሰገን የሚገባው እና ምንም ከስደተኞች ጋር የሚያያዝ ነገር የለውም። ግን በፖለቲካ የሚፈለጉ ሰዎች እየተያዙ አይሄዱም ነው የሚሉኝ በቅርቡም ተይዘው የሄዱ የኦሮሞ ነጻነት ግንባር ወይም የኦጋዴን ብሔራዊ ነጻነት የነጻነት ግንባር አባላት ወይም መሪዎች ናቸው እየተባሉ ብዙ ጊዜ ክስ የሚሰማበት ጊዜ አለ። እንደውም በቅርቡም ለምሳሌ አሁን የምትለው አሁን የጠቀስከው ድርጅት የፖለቲካ ድርጅት አለ የሚባል ድርጅት መሆኑን አላውቅም። ኬንያ በተመለከተ እንደ ማንኛውም ስደተኛ ወደ ሌላ ሶስተኛ ሀገር መሄድ የሚፈልጉ የተለያዩ ወገኖቻችን አሉ። እነዚህ እንዲሁም ጥቃት ለማድረስ ሳይሆን አስፈላጊ ድጋፍ የሚደረግላቸው መሆኑን ነው ወገንዝ የሚገባ አቶ መለስ ዛሬ የተመለሱት ሁለት መቶ ሀምሳ ሶስት ኢትዮጵያውያን ናቸው ገብተዋል ወደ ሀገር ስምንት ሰዓት ከአርባ አምስት ይገባሉ ተብሎ ይጠበቃል። ቀን ገብተዋል ማለት ነው። አሁን በማናግሮት ጊዜ ቀሪዎቹ መቼ ነው የሚመለሱት? ቀሪዎቹ በሚቀጥሉት ጥቂት ሳምንታት ውስጥ ይመለሳሉ። አቶ መለስ አለም ለሰጡኝ ማብራሪያና ለጊዜው በጣም አመሰግናለሁ። እኔም አመሰግናለሁ። ሰለማ መልካም እንግዳችን አመሰግናለሁ። ሰለሞን አንተን አመሰግናለሁ። ሰፊ ውይይትና ብዙ ጥያቄዎች ሊነሱበት የሚችል ርዕሰ ጉዳይ ነው። እንቀጥላለን። በነገራችን ላይ እንዳልከው አዲስ ወደ አዲስ አበባም እየደወልን ተመላሾቹንም ማግኘት ጥረት እናደርጋለን። በተለይ በፖለቲካ ጋር የተያያዘ የሚመለሱ ስለመኖራቸው ያን ያን የተመለከተ ሰፊ ነገር ይቀርባል። ይህ የአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ የሚያሳልፈው ዝግጅት ነው። አሁን አፍሪካ በጋዜጦች አዘጋጅና አቅራቢ አዳናጅ ፍሳይ አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ሉሲ ወይም ድንቅነሽ ከተገኘች አርባ ዓመት ሞላት፣ ደንማርክ ለኤርትራውያን በጅምላ ጥገኝነት እንደማትሰጥ አስታወቀች፣ ሲራሊዮን ውስጥ የኢቦላ መከላከያ ልብስ እጥረት ተፈጠረ የሚሉትን ርዕሶች ነው ዛሬ የምንመለከተው። ሂስትሪ ቻነል የተባለ ስለ ታሪክ የሚገልጽ የአሜሪካ ቴሌቪዥን ስርጭት ድረገጽ ዝነኛዋ ሉሲ ወይም ድንቅነሽ ስለተገኘችበት አርባኛ ዓመት ጽሑፍ አቅርቧል። የሰው ልጅ አመጣጥ ታሪክ ተመራማሪ ዶናልድ ጆንሰን እና የድኅረ ምረቃ ተማሪ ታም ግሬይ ከ ከአርባ ዓመታት በፊት በኢትዮጵያ የአፋር ክልል የቅድመ ሰው ቅሪት አካላት ፍለጋ ሲዘዋወሩ ባለፈው ማክሰኞ በዋለው እንደ አውሮፓ አቆጣጠር ህዳር 24 ቀን 1974 ዓ ም አንድ ነገር አደናቀፋቸው። ያ ያደናቀፋቸው ነገርም ከዚያ በፊት ታይቶ የማይታወቅ የዝንጀሮ አምሳያ ያለው ቅሪት አካል ክፍል ነበር። ያ ቅሪት አካል ታዲያ ውሎ አድሮ የ3 ነጥብ 2 ሚሊዮን ዓመት ዕድሜ ያላት ኦስትራሎፒቴኩስ አፈርነሰስ የተባለች ከቅድመ ሰው የዘር ግንድ አንዷ እንደሆነች ለማወቅ ተቻለ ይላል ሂስትሪ ድረገጽ ላይ የወጣው ጽሑፍ። ሉሲ የተገኘችበት ሀዳር ክፍል የጥንት ቅድመ ሰው ቅሪት አካል በብዛት የሚገኝበት አካባቢ ነው። ጆንሰንና ዓለም አቀፉ ቡድናቸው በፊትም በዛው አካባቢ የእግርና የበርካታ መንጋጋዎች ቅሪት አካላት አግኝተው ነበር። ፈረንሳዊው የመሬት ምርምር ጠቢብ ሞሪስ ጣይብ፣ ጆንሰንና ሌሎቹ ባልደረቦቻቸው የተወሰነ የሉሲ ቅሪት አካልን ባገኙበት ቦታ ፍለጋቸውን ሲቀጥሉ የእግር ክፍሎችን እጅ፣ ታችኛው መንጋጋ ጥርስና የጭንቅላት ክፍል አገኙ። በአጠቃላይ አርባ ከመቶ የሚሆነው የሉሲ ቅሪት አካል ክፍል ተገኘ። የዛን ያክል የተሟላ የቅድመ ሰው ቅሪት አካል ተገኝቶ ያውቅም ማለታቸውን ሂስትሪ የተባለው ድረገጽ አስገንዝበዋል። እነዛ የተገኙት ቡናማ ቀለም ያላቸው የአጥንት ስብርባሪዎች ሲገጣጠሙ ታዲያ ሉሲ ምን ትመስል እንደነበር ሊያመላክት የሚችል ድንቅ ስዕል አሳዩ። ቁመቷ ከአራት ጫማ ያነሰ ክብደቷ ደግሞ ስልሳ ፓውንድ ሊሆን የሚችል ሲሆን ትንሽ እንደነበረች ለመገመት ተችሏል። እንስት መሆኗ ለማወቅ የተቻለውም በማህፀኗ አጥንት ስፋት ነው። ሉሲ ወይም ድንቅነሽ የሞተችው በ20 ዓመት ዕድሜዋ አካባቢ ሊሆን እንደሚችል በጥርሷ ለመገመት ተችሏል። ከቅርብ ዓመታት ወዲህ ግን ምናልባት በ12 ና በ13 ዓመት ዕድሜዋ አካባቢ ሳትሞት እንዳልቀረች ተገምቷል። በአጭር አነጋገር ሉሲ ወይም ድንቅነሽ ከዚያ በፊት ተመራማሪዎቹ አይተውት የማያውቁትን ያህል አስደናቂ እንደሆነች ሂስትሪ የተባለው ስለ ታሪክ ጽሑፎች የሚያቀርብ ድረ ገጽ አስገንዝቧል። ዘ ሎካል የተባለው በእንግሊዝኛ የሚታተም የደኒማርክ ጋዜጣ ደግሞ ደንማርክ አምባገነናዊ አገዛዝን እየሸሹ ከሀገራቸው ለሚወጡት ኤርትራውያን በጅምላ የፖለቲካ ጥገኝነት መስጠቱን እንደምታቆም ማስታወቋዋን ዘግቧል። በያዝነው ዓመት የኤርትራውያን ስደተኞች ቁጥር እጅግ በመብዛቱ የሀገሪቱ የኢሚግሬሽን አገልግሎት የኤርትራውያኑ ስደተኞች ቁጥር በጣም የበዛበትን ምክንያት እስከሚያጣራበት ጊዜ ድረስ ጥገኝነት ላለመስጠት እንደወሰነ ጋዜጣው ጠቅሷል። አሁን የኢሚግሬሽኑ አገልግሎት ጥናት ለሀገሪቱ ፍርድ ቤት ስለቀረበ ኤርትራውያን ስደተኞችን መቀበል ትቀጥላለች። ሆኖም መመዘኛው ከበፊቱ የጠበቀ ይሆናል። የደንማርክ የፍርድ ሚኒስቴር ባለፈው ማክሰኞ ባወጣው ጋዜጣዊ መግለጫ ከሀገራቸው አምባገነናዊ አገዛዝና ከወታደራዊ አገልግሎት ሸሽተው ወደ ደኒማርክ የሚመጡት ኤርትራውያን ሁሉ በጅምላ የፖለቲካ ጥገኝነት አይሰጣቸውም ዴንማርክ ውስጥ ጥገኝነት ለማግኘት የሚፈልጉት ኤርትራውያን በግል የሚገጥማቸው አደጋ መኖሩን ማሳየት አለባቸው ማለቱን ዘሎካል የተባለው ጋዜጣ ድረገጽ ገልጿል ባለፈው ዓመት የወጣው የተባበሩት መንግስታት ድርጅት ዘገባ ለብሔራዊ አገልግሎት የተመለመሉ ኤርትራውያን ከሀገር ለመውጣት ሲሞክሩ ከተያዙ ከባድ ቅጣት ይደርስባቸዋል ሊገደሉም ይችላሉ ይላል ይሁንና የዴንማርክ የኢሚግሬሽን አገልግሎት ባካሄደው የሶስት ሳምንታት ጥናት መሰረት የሚሸሹት ኤርትራውያን ላይ ለመግደል የመተኮስ ትዕዛዝ በፊት ይደረግ የነበረ ሊሆን ይችላል። አሁን ግን ወደ ኢትዮጵያ ለመግባት በሚሞክሩት ሰዎች ላይ መተኮስ ቀርቷል። በሀገሪቱ እስከ አስር ሺህ የሚሆኑ የፖለቲካ እስረኞች አሉ የሚለው ከዓለም አቀፍ ዘገባዎች የሚሰማው ወሬም በመሬቱ ካለው እውነታ ጋር ማመዛዘኑ ከባድ ነው። በሀገሪቱ ያለው የሰብአዊ መብት ሁኔታም የሚወራውን ያህል መጥፎ ላይሆን ይችላል። ስለሆነም ዴንማርክ ለኤርትራውያን ስደተኞች በጅምላ የፖለቲካ ጥገኝነት አትሰጥም ሲል የኢሚግሬሽን አገልግሎት ማስታወቁን ዘሎካል ድረ ገጽ ዘግቧል። ዘ ዎል ስትሪት ጆርናል በበኩሉ የኢቦላ በሽታ በተዛመተባት ሴራሊዮን በያዝነው ሳምንት የኢቦላ በሽተኞችን ለማከም የሚያስፈልገው የመከላከያ ልብስ እጥረት እንደገጠማት አንድ የረድኤት ድርጅት መከላከያ ልብሶችን ከአሜሪካ ለማስመጣት ሲሞክር ደግሞ በአሜሪካም እጥረት እንዳለ መታወቁን ይገልጻል። ምዕራብ አፍሪካ ውስጥ የኢቦላ በሽተኞችን ሲያክሙ ከበሽተኞቹ ፍሳሽ ተፈናጥሮባቸው በበሽታው እንዳያያዙ ለመከላከል የሚያስፈልገውን ልብስ የሚሰሩት በጣት የሚቆጠሩ ፋብሪካዎች ናቸው። በዓለም ደረጃ ያሉ ጥቂቶቹ አምራቾች የሚቻላቸውን ያህል በርከታ አድርገው ለማምረት እየሞከሩ ቢሆንም የሚፈለገውን ያህል ለማምረት አልቻሉም። በተለይም ዩናይትድ ስቴትስ ውስጥ ስጋት ከተንሰራፋ በኋላ ከጭንቅላት እስከ እግር ድረስ ሸፍኖ የሕክምና ሠራተኞች ከበሽተኞች ፍሳሽ ጋር እንዳይነካኩ የሚከላከለውን ልብስ አቅርቦት ለማግኘት በብዛት የሚመጣው ጥያቄ ከምዕራብ አፍሪቃ ሳይሆን ከዩናይትድ ስቴትስ እንደሆነና በአንዳንድ አካባቢዎች የአሜሪካ ሆስፒታሎችና የመንግሥት የመንግስት አገልግሎቶች የመከላከያውን ልብስ አቅርቦት እንዳጣበቡ የዩናይትድ ስቴትስ በሽታ መከላከልና የቁጥጥር ማዕከል መግለጹን ደ ዎል ስትሪት ጆርናል ላይ የወጣው ዘገባ ያወሳል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ። ነው ወደ መጨረሻው የምሽቱ ቅንብር እናልፋለን። እሰጥ አገባ በኢትዮጵያ ልማት እድገትና ብልጽግና የመብቶች ነጻነትና የህዝቧ ዘላቂ ሰላም ለዚያ የሚያዳርስ አቅጣጫ እሰጥ አገባ በተከታታይ ቅንብሩ ትኩረት የሚያደርግባቸው ጭብጦች ናቸው። ዛሬ በፍትህ ነጻነት ላይ ባተኮረው የምሽቱ ፕሮግራም ተሳታፊዎቹ አቶ እስራኤል ፈይሳ ወደ ምዕራብ ካናዳ ይቱ ካልጋሪ እስከመጡበት እስካለፉ ዓመት ቅርብ ዓመታት ድረስ ለበርካታ ዓመታት በኢትዮጵያ በዳኝነት ሙያ ያገለገሉ ሲሆኑ በግጭት አፈታትም ጥናት ያደረጉ ናቸው። አሁን በሚኖሩባት ካናዳ በአንድ መንግስታዊ ያልሆነ ድርጅት ውስጥ ይሰራሉ። በዩናይትድ ስቴትስ ፔንሲልቬንያዋ ከተማ ፊላዴልፊያ ነዋሪ የሆኑት አቶ ጸጋዬ አረፈ ደግሞ በዓለም አቀፍ ግጭቶች አፈታት የጥናት መስክ የሰለጠኑ፣ ቀደም ሲል በኢሚግሬሽን ጉዳዮች ዙሪያ በተሰማራ መንግስታዊ ያልሆነ ድርጅት ውስጥ ያገለገሉ ባለሙያ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። አቶ ጸጋዬ አረፈ፣ አቶ እስራኤል ፈይሳ ለተወወቃችሁ አመሰግናለሁ። ራሳችሁን ካስተዋወቃችሁበት መረዳት እንደሚቻለው ኋላ ላይ ያጠናችኋቸው የሙያ መስኮች ለምንነጋገርበትም ርዕስ ግንዛቤ ይረዳል የሚል እምነት አለኝ። በኢትዮጵያ እንዲመጡ ወይም እንዲራመዱ የሚፈለጉ ሁኔታዎች የሁለትና አንዳንዴም ከዚያ በላይ የሆኑ ወገኖች እይታዎች በስፋት ሲንጸባረቁ ይታያል። የእይታዎቹን ለየቅልነት ያህል ወደፊት ሊያስኬዱ ይችላሉ በሚባሉ አቅጣጫዎች ላይም ስምምነት የለም። ይህንን ከግንዛቤ በማስገባት ነው ወደፊት ለመራመድ ወይም ይሻላል ስለምትሉት የወደፊት አቅጣጫ ያሉበትን መመርመር ግድ ይላልና፣ የግል ግምገማችሁ ብንነሳ ከሩቅ ከአቶ እስራኤል ልጀምር። እርስዎ ለረጅም ጊዜ ያገለገሉበት ያለበትን የፍትህ ስርዓት ወይም ዳኝነት እስኪ በቀጥታ እንመልከት። ሰዎች በኢትዮጵያ በአሁኑ ሰዓት እንደምን ይዳኛሉ? መልካም ዳኝነትን ስትመለከተው ትልቅ የዳኝነት ምሰሶ የሆኑ እሴቶች አሉ። እነዛን እሴቶች ከቦታ የምታጣ ከሆነ ዳኝነት አለ ማለት በጣም አስቸጋሪ ነገር ነው። ከዛ አንጻር ሲታይ ዳኝነት በነጻነት ካልተሰራ ዳኝነት ሊሆን አይችልም። ዳኝነት ለግራ ቀኝ ሳታደላ ማትሰራ ከሆነ ዳኝነት አይሆንም። የመጨቆኛ መሳሪያ ነው የሚሆነው እና በአጭሩ ለማንሳት የዳኝነት ነጻነት በኢትዮጵያ በጣም አሳሳቢ ደረጃ ላይ ነው ያለው። ምንድን ነው ምክንያቱ? የዳኝነት ነጻነትን የሚነኩ የዳኝነት ነጻነትን የሚነቀንቁ ነገሮች ነው የሚታየው። የመጀመሪያው ዳኛው ራሱ ነው። ዳኛው የዳኝነት ነጻነትን ለመጠበቅ ብቃቱ አለው ወይ የሚል ትልቅ ጥያቄ ነው የምታነሳው፣ ሄዴ ስታየው ማለት ነው። ዳኛው ነጻ መሆን ካልፈለገ ማንም ነጻ ሊያደርገው አይችልም። ለምሳሌ ከስራው ብታነሳው ነገ ስራ አላገኝም፣ ነገ መኖር አልችልም፣ ወይም ደግሞ ከዚህ ቦታ ላይ ብነሳኔ ታሰራለው፣ ወይም ልጆች የሚበሉት ነገር ያጣሉ ብሎ የሚፈራ ዳኛ ነጻ አይደለም። ስለዚህ ከዳኛው ከራሱ ስትነሳ በብዙ ጥያቄዎች የተሞላ ነው የእኛ ዳኝነት። ዳኞቻችን ነጻ እንዳይሆኑ የሚያደርግ ከዳኛው ከራሱ ትልቅ ችግር አለ። ሁለተኛው ደግሞ ከውጭ የሚመጣ ተጽዕኖ አለ። ከውጭ የሚመጣው ተጽዕኖ ዳኝነቱ ፖለቲካውን እንዲያገለግል የመፈለግ ቴንደንሲ ታያለህ። ከመንግስት እኛን ካላገለገለ ዋጋ ሊኖረው አይችልም። ምንም የሚጠቅምም ነገር አይደለም። እኔ ይህንን ቃል በቃል ነው የሰማሁት ከጠቅላይ ሚኒስቴሩ በሁለት ሺ ሶስት ከቀድሞ ጠቅላይ ሚኒስቴር ማለት ነው። በሁለት ሺ ሶስት በፈረንጆች አቆጣጠር የፍርድ ቤት ኃላፊዎችን ሰብስቦ ሲያናግሩን እንደው መቋጫውን ልንገሬ ና ለጥምቀት ያልሆነ ቀሚስ ይበጣጠስ የሚል መልእክት ነው የተሰጠን። በቃል በቃል እንደዚህ ነው የተባለው። ምን ማለት ነው? ይሄንን ስርዓት የማታገለግሉ ከሆነ፣ ወደዚህ አመለካከት የማትመጡ ከሆነ ተበጣጠሱ ነው መልእክቱ። ይሄ ስትሸራርፎ ለእያንዳንዱ ፍርድ ቤት፣ ለእያንዳንዱ ዳኛ ትደርሳለች። የሚደርሰው ደግሞ በአስተዳዳሪዎች፣ በፖሊሱም፣ በሌላውም የአስፈጻሚ አካላት ነው የሚደርሰው። አንዳንዱ ዳኛ ቅድም ባልኩህ ምክንያት ራሱ ፈርቶ የፖለቲካውን ልብ ትርታ እያዳመጠ የሚሰራ ዳኛ አለ። ሌላኛው ዳኛ ደግሞ በቀጥታ ከነዚህ አካላት የሚመጣበት የሚመጣበት ተጽዕኖ ይኖራል። ዳኝነት ነፃ እንዳይሆን የሚያደርግ ሌላኛው ትልቅ ፋክተር ደግሞ ሙስና ነው። ሙስና በሰፊው ነው ያለው ኢትዮጵያ ውስጥ። ሲሾም ያልበላ የሚባለው አባባል በእርግጥም ነው ስራ ላይ ያለው። በነገራችን ላይ እያየው ከአጠገቤ ሚሊዮኔር የሚሆኑ ሰዎችን አይቻለሁ እኔ። አብሬን ደሞዝ የምንበላ ሰዎች ማለት ነው። ሚሊዮኔር እንደማደርግ የታወቀ ነው። እና እነዚህን ነገሮች ስትመለከታቸው የዳኝነት ነፃነት ትልቅ ጥላ ተጠልቶበት ነው ያለው። መልካም። አቶ ጸጋይ ወደ እርስዎ እመጣለሁ በአቶ እስራኤል በኩል የቀረቡትን ተከታትለዋል ከግለሰቦች ነጻ ያለመሆን ዳኝነት ለፖለቲካ ጥቅም እስከ መዋል እስከ ሙስና ድረስ የዳኝነት ነጻነት አጥልቶበታል አደጋ ነው ያሉት በእርግጥ በነጻነት መዳኘት አዳጋች መሆኑን ነው ያመለከቱት ምን ይላሉ እርስዎ አዎ በአቶ እስራኤል እንግዲህ ማን ይናገር የነበረ ከሚል አንጻር እርሳቸው በነበሩበት የሚያ መስክ ያስተዋሉትን ነገር ነው የገለጹልን። እሳቸው ከተናገሩት ለመንደርደር ያህል ማለት ነው። እኔ በዛ ጉዳይ ላይ ብዙ ያደረግኩት ምርምር የለም። እንግዲህ የተጠቀሱት ነጥቦች ዳኞች ስራቸውን በትክክል እንዳይሰሩ ሊያግዱ ይችላሉ ካሏቸው ነገሮች ለምሳሌ አሁን አንደኛው እና በተለይም ከባዱ አርጌም ውስጥ ያለሁት በሙስናው አካባቢ የተነሳውን ነገር ነው። አንዳንድ ሰዎች ምናልባት የስራ ኃላፊነታቸውን ተሎ ብለው ለመበልጠግ በሚል ደረጃ ያንን የስራ ኃላፊነታቸውን ከቁም ነገር ሳይቆጥሩ አንዳንድ ነገር የሚያደርጉ ከሆነ እርግጥ ችግር ሊነሳ ይችላል። በፖለቲካው ደረጃ ግን እንደሚመስለኝ የአንድ ሀገር የፍትህ ስርዓት ምንም እንኳን በተቻለ መጠን ከፖለቲካ ውጭ ነው ለማለት ብንችልም በአጠቃላይ መልኩ ግን ስም ደግሞ ከፖለቲካ ውጭ ሊሆን አይችልም። ምክንያቱም ሰለጠነ በሚባለው እንደ አሜሪካን ሀገር ባለው እንኳን ራሱ ብን የጆርጅ ቡሽ ና የአልጎር ምርጫ የተወሰነ በፍርድ ቤት ነው እና እንዲሁ እንደ ዘበት ደግሞ አደለምን ያበረ የተወሰነው አምስት ለአራት በሚወሰንበት ሰዓት፣ አምስቱ ሪፐብሊካኖች፣ አራቱ ደግሞ ዲሞክራቶች ሁነው አምስቱ ሪፐብሊካኖች ጆርጅ ቡሽ እንዲያልፍ ነበር የመረጡት ነው እና ምንጊዜም ቢሆን በየትኛውም እንኳን እና ደለም እንደኛ ሀገር ባለው ገና ማበብ ላይ የሚገኝ የፍትሕ ስርዓት ቀርቶ ሰለጠኑ በሚባሉ ሀገሮችም ቢሆን ራሱ አሿሿሙም ቢሆን በከሌ ዲሞክራት ነው፣ በከሌ ሪፐብሊካን ነው ተብሎ የሚተነተንበት ሁኔታ ስላለ ምናልባት ፕሬዚደንቶቹም ራሳቸው በተለይ የእድሜ ልክ የሆኑ የፍትሕ ስልጣኖችን በሚሰጡበት ዛህር እንደ ሱፕሪም ኮርት እንደ ፌዴራል ኮርት አይነት ቦታዎችን ማለት ነው። እንጊዜም ቢሆን የፖለቲካ ሚዛናቸውን እየለኩ ነው። የኔን የፖለቲካ አጀንዳ ማን ነው የሚያራምድልኝ እኔም የማሳልፈውን መርህ በኋላ በኮርት ደረጃ ቻለንጅ ሲደረግ ማነው እዛ ቁጥሎ ቆይቶ እኔ በምንፈልገው መልኩ የሚያሳልፍልኝ የሚለውን ካልኩሌሽን እያደረጉ ነው ለ ኖሚኔሽንም ሲያቀርቡ ማለት ነው። እና በእኔ አመለካከት የፍትህ አሰራር ሙሉ በሙሉ ከፖለቲካ ተጽዕኖ ሊወጣ ይችላል የሚል እምነት የለኝም። በዛ ደረጃ ነው የምመለከተው። ስለዚህ ከፖለቲካ ተጽዕኖ የማይወጣበት ወይም መውጣት የማይችልባቸው ሁኔታዎች መኖራቸው ቀደም ብሎ እርስም የተስማሟቸው አቶ እስራኤል በሰጡት አስተያየት ግን ሰዎች በነጻነት መዳኘት አለመቻላቸው ፍትህ እንዳያገኙ የሚያግድ ከሆነ የሚገድብ ከሆነ ከዛ አንጻር ያለውን ሁኔታ በችግርነት አይመለከቱትም? አዎ በችግር እመለከተዋለሁ። እንግዲህ ይሄ የሳቸው አስተያየት ነው። የሳቸው አስተያየት ስለሆነ እኔ ላመላክት የፈለግኩት ምንድን ነው? እንዲህ አይነት ችግሮች መኖራቸውን እሳቸው አሳይተዋል። እና በአንዳንድ መልኩም በዜናም ደረጃ በስንተናም ደረጃ የሚቀርቡ ነገሮች አሉ። ነገር ግን እዚህ ላይ ብዬ ማለፍ እንፈልገው የየ አንዳንዱ ሀገር የፍትህ አሰራር ምናልባት ከዛው ከዲሞክራሲ ስርአቱም ጋር አብሮ ተያይዞ የሚያድግና የሚጎለብት ምናልባት በጅማሮ አካባቢ ላይ ብዙ ከፕሮሰሱ ጋር የተያዙ ነገሮች ተወግደው የበለጠ ብዙ ህዝብ ወደ መካከለኛ ገቢ ደረጃ በሚደርስበት ሰዓት ምናልባት ጉቦ መስጠት ለውጥ ማያመጣበት ደረጃ ላይ በምንደርስበት ጊዜ እንደዛ እንደዛ በሚሆንበት ጊዜ ምናልባት ዳኞቹም ለስራቸው ላይፈሩ ይችላሉ እነሳለሁ በሚለው ደረጃ በጥቅም ተገደው ደግሞ ፍርድን ወደ ማጓደሉ ላይ ሄዱ ይችላሉ ማለት ነው እንጂ የግድ የስርአት ችግር አድርገው አይመለከቱትም። በዲሞክራሲያዊ ሂደት ውስጥ በጊዜ ውስጥ የሚለወጡ ናቸው ብሎ ነው የሚያምኑት። አዎ። ህጎች አለመተግበራቸው ይመስለኛል በአብዛኛው ጥያቄ ሆኖ የሚቀርበው። ህጎቹ የሚወጡበት መንፈስ ከፖለቲካ ተጽዕኖ ፍጹም አይነጹም የሚለው አስተሳሰብ እንዳለ ሆኖ እነኛ የወጡ ህጎች እንደ አንዳንዶች ክስ ዋናው የህጎች ሁሉ መነሻ ሕገ መንግስት እንኳን አይከበርም የሚል ተደጋጋሚ ክስ ከውስጥም ከውጭም አሁን አገሪቱን በሚመራው አስተዳደር ላይም ይተቻሉ። እንደ ህግ ባለሙያ አለመተግበራቸውስ። ተግበራቸውስ ውይይቱ ይቀጥላል። እንግዶቻችን አቶ እስራኤልና አቶ ጸጋዬን እናመሰግናለን። አድማጮች ፕሮግራማችን እያገባደድን ነው። ምናልባት ሰሎሞን የማጠቃለያ ዜና ይኖርሃል? አዎ የማጠቃለያ ዜና አይነት ሳይሆን አንዳንድ ቀደም ሲል ከተናገርናቸው ዜናዎች አንዳንድ ከፍ ከፍ ያሉትን ለማንሳት ያህል፣ አሁን እዚህ ስቱዲዮ ከገባን በደረሰን ሪፖርት የዩናይትድ ስቴትስ ፖሊስ የጭካኔ አድራጎት ይፈጽማል ሲል የተባበሩት መንግስታት ድርጅት የጭካኔ አያያዝ ወይም ጸረ ቶርቸር ኮሚቴ ከሷል። ዛሬ ባወጣው ሪፖርቱ ነው ኮሚቴው ይህን ክስ ያቀረበው። ወደፊት ዝርዝር ይዘን እንመለሳለን። በናይጄሪያው ፍንዳታ ሰላሳ አምስት ሰው መሞቱ አሁን ቁጥሩ አልተገለጸም ነበር። ቁጥሩ አሁን 35 ሰው መሞቱ ተገልጿል። መልካም አድማጮች የአሜሪካ ድምፅ ሬዲዮ እስከ ምሽቱ አራት ሰዓት በ25ና 31 ሜትር ባንዶች የሚያሰማውን ፕሮግራም እዚህ ላይ አበቃ። ነገ ማታ ከአንድ ሰዓት እስከ አንድ ተኩል ያለ ፕሮግራም የለንም፣ ሰኞ ነው፤ ግን ቅዳሜና እሑድ በመደበኛ ፕሮግራማችን ከሶስት እስከ አራት ሰዓት በሚኖረው ፕሮግራም እንገናኛለን። ለአሁኑ ያዘጋጁን ናቸው ሰሎሞን አባትና አዲሱ አበበንን። ሰላም ደናደሩ። የትግርኛው ፕሮግራም ይቀጥላል።